ሶሪያ ባለፈው ዓመትም በዚሁ የኬሚካል ጦር መሳሪያ ምክንያት በአሜሪካ ሚሳይል ተደብድባ የነበር ሲሆን የመከላከያ ሚኒስትሩ ሚስተር ጂም ማቲስ እንዳስታወቁት የአሁኑ ድብደባ የሶሪያ መንግስት ካለፈው ለመማር ባለመቻሉ ምክንያት እየተሰነዘረ ነው። የአሳድ መንግስት ካለፈው ዓመት ሊማር አልቻለም። በአሁኑ ጊዜ ካለፈው የበለጠ ጥቃት ነው የፈጸም ነው። ይህም ለአሳድና መንግስታቸው ተጠያቂነት ሊያስከትል በሚችል የኬሚካል ጦር መሳሪያ ከእንግዲህ እንዳይጠቀሙ ግልጽ መልእክት ያስተላልፍልናል ብለዋል። የመከላከያ ሚኒስትሩ አክለውም ፕሬዝዳንት አሳድ የኬሚካል ጦር መሳሪያ ካልተጠቀሙ በስተቀር ጥቃቱ ያበቃ መሆኑን ገልጸው ዓለም አቀፉ ማህበረሰብ ግን የመንግስታቱ ድርጅት የሚደግፈውን የጄኔቫውን የሰላም ሀሳብ በመደገፍ የሱሪያን ጦርነት ለማስቆም ጥረት እንዲያደርግ አሳስበዋል። የተሰነዘረብኝ ጥቃት በሐሰት ክስ የተመሰረተና ዓለም አቀፍ ህግጋትን የጣሰ ነው በማለት የምትከራከረው ሱሪያ ከተተኮሱባት ሚሳይሎች አስራ ሶስቱን እንዳከሸፈች አስታውቃለች። ሩሲያ ቀደም ሲል ምዕራባውያኑን የአጸፋ እርምጃ ልትወስድ እንደምትችል አስጠንቅቃ የነበር ቢሆንም በሱሪያ የሚገኘው ሰራዊቷ ግን ወደ ሱሪያ የተተኮሱትን ሚሳይሎች ለመከላከልም ሆነ ለማክሸፍ እንዳልሞከረ ነው የተነገረው። የምዕራባውያን ሚሳይሎችም በሱሪያ የሚገኙ ወታደራዊ ካምፖች ላይ ጥቃት ያላደረሱ ሲሆን፣ ይህም ሁለቱ ወገኖች በሱሪያ ምክንያት ወደ ግጭት እንዳይገቡ በየግላቸው የወሰዷቸው የጥንቃቄ እርምጃዎች እንደሆኑ ተደርጎ ተወስዷል። የብሪታንያ ጠቅላይ ሚኒስትር ወይዘሮ ቴሬዛ ሜይ ወታደራዊ ስምሪቱ ውስንና አላማውም የፕሬዚዳንት አሳድ መንግስት በኬሚካል የጦር መሳሪያ ለመጠቀም የሚያስችለውን አቅም ለማሳጣት እንጂ በሶሪያ የመንግስት ለውጥ ለማድረግ እንዳልሆነ አጠንክረው ሲገልጹ ተሰምተዋል። ይህ በእርስ በርስ ጦርነት የመግባት ጉዳይ አይደለም። ይልቁንም በአካባቢው ሁኔታዎች የበለጠ እንዳይባባሱ የሚረዳና ውስን አላማና ኢላማም ያለው ጥቃት ነው በማለት የስምሪቱን አላማና ግብ አስገንዝበዋል። ወይዘሮ ሜይ ጥቃቱን የፈጸሙት የፓርላማቸውን ይሁንታ ሳያገኙ በመሆኑና ወታደራዊ እርምጃውም የሱሪያን ችግር ለመፍታት የሚረዳ ስለመሆኑ አልተመከረበትም የሚል ትችት እያጋጥማቸው ሲሆን የስምሪቱ አጭርና ውስን መሆን ግን ትችት ተቃውሞውን ያበርድላቸዋል ተብሎ ተገምቷል። የአውሮፓ ህብረትና ከካናዳ እስከ አውስትራሊያ ያሉ የምዕራብ መንግስታት የሶስቱን አገሮች ወታደራዊ እርምጃ በመደገፍ ድምፃቸውን አሰምተዋል። በአንጻሩ ሩሲያና ኢራን ድርጊቱን ዓለም አቀፍ ሕግን የሚጥስና በአንድ ሏላዊ ሀገር ላይ የተፈጸመ ወረራ ነው ብለውታል። ቻይናም የአሜሪካ መራሹ ጥቃት የሱሪያን ችግር ለመፍታት የሚደረገውን ጥረት የሚያወሳስብ ነው ስትል ኮንነዋለች። ሩሲያ በተጨማሪም ጉዳዩን በመንግስታት ድርጅት በማቅረብ እንዲወገዝ ለማድረግ ያደረገችው ጥረት ውድቅ ቢሆንም ከእንግዲህ ወታደራዊ እርምጃ የሚወሰድ ከሆነ ግን የአካባቢውንና የዓለም ሰላምን ሊያደፈርስ የሚችል ወታደራዊ ግጭት ሊፈጠር ይችላል ስትል አስጠንቅቃለች። ይሁን እንጂ ወታደራዊ ጥቃቱም ሆነ ዲፕሎማሲያዊ ውግዘቱ የፕሬዝዳንት አሳድን መንግስት እንዳላዳከመውና የሶሪያን የእርስ በርስ ጦርነት በማስቆም በኩልም ብዙም ተጽዕኖ እንደማያሳድር ነው የሚነገረው። ፕሬዚዳንት አሳድ ከመቼውም ጊዜ በላይ አሁን ወታደራዊ የበላይነት ያላቸው ሲሆን አብዛኛውን የሀገራቸውን ክፍልም ተቆጣጥረዋል ነው የሚባለው። ሩሲያና ኢራን የመሳሰሉ የሶሪያ አጋሮችም በምዕራባውያን ተጽዕኖ ምክንያት ድጋፋቸውን ይቀንሳሉ ተብሎ የማይገመት ሲሆን፣ ፕሬዚዳንት አሳድ አሁንም በሶሪያ ጉዳይ ዋና ተዋናይ ሆነው እንደሚቀጥሉ ነው የሚታመነው። ከዚህ አንጻርም የሱሪያ ጦርነት ሊቆምና ሰላም ሊሰፍን የሚችለው በዚያች ሀገር ውስጥ የሚካሄደው የውክልና ጦርነትና ጣልቃ ገብነት ሲወገድ ብቻ እንደሆነ ነው የፖለቲካ ተንታኞች የሚናገሩት። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።